ኢትዮጵያ ይፋ ያደረገችው የጤና አገልግሎት ፓኬጅ ከቅርብ ጊዜያት ወዲህ እየተስፋፉ ለመጡት ተላላፊ ያልሆኑ በሽታዎች ልዩ ትኩረት ሰጥቷል ሲል የጤና ሚኒስቴር አስታወቅም። ሰሞኑን ይፋ የተደረገውን አዲሱን የጤና አገልግሎት ፓኬጅ አስመልክቶም የጥናት ቡድኑን ሲመሩ የነበሩትንና የጤና ሚኒስቴሩን ልዩ አማካሪ አቶ ጌታቸው ተሾመን ኤስቢኤስ አውስትራሊያ ሬዲዮ አነጋግሯል። እንደ አማካሪው ገለጻ አዲሱ የጤና አገልግሎት ፓኬጅ ወቅቱን ያገናዘበ ነው ብለዋል። በኢትዮጵያ በዓለም አቀፍ ደረጃ ባለፈው የምዕተ ዓመቱን የልማት ግብ ካሳኩት ጥቂት ሀገሮች ውስጥ ናት። በተወሰነው ደረጃ ማለት ነው። አሁን ደግሞ የዘላቂ የልማት መርሃ ግብሩን ፈርማለች። ከዛ ውስጥ አንዱ ነው፣ ሁሉን አቀፍ የጤና ተደራሽነት ለሁሉም ህብረተሰብ፣ የሚል አንዱ ነው እና በእንግሊዝኛ ዩኒቨርሳል ስከቨሬጅ ይባላል። እሱን አድሬስ ለማድረግ ምን አይነት የጤና አገልግሎት ለየትኛው የህብረተሰብ ክፍል በምን አይነት የክፍያ መንገድ ነው የሚሰጠው የሚለው ነገር ክሊርሊ መቀመጥ አለበት። ያ ካልተቀመጠ በስተቀር ዩኒቨርሳል ሄልዝ ከቨሬጅ እየተደረጃ እንዳለ ነው ወደ ሰሞኑን ሄደው ስንት ነን መለካት አይቻልና አንዱ መነሻው እሱ ነው የሚሆነው። ስለዚህ ከኢትዮጵያ የበሽታ ስርጭት አንጻር አጠቃላይ ለኢትዮጵያ ህዝብ ከሚጠቅመው አንጻር እና ካለን የአቅም አንፃር እንዲሆኑ የሚሽሉ ፓኬጆች መለየት አስፈላጊ ስለሆነ ነው ትናንትና አላዎች የተደረገው። ከዚህ ቀደም አገልግሎት ላይ ውሎ የነበረው የጤና አገልግሎት ፓኬጅ ጉድለቶች የነበሩበትና በርካታ ጊዜ አመጣሽ በሽታዎችን ማካተት ያልቻለ ነበር ያሉት አማካሪው፣ አዲሱ ፓኬጅ ከመጀመሪያ ሕክምና እርዳታ እስከ ከፍተኛ የጤና አገልግሎቶች ተደራሽ ያደርጋል ብለዋል። አንደኛው ቁጥሮቹ ራሳቸው ይለያሉ። የመጀመሪያው መቶ ሰማንያ አራት ናቸው ፓኬጆች፣ የአሁኑ አንድ ሺህ አስራ ስምንት ነው። ሁለተኛው በፓኬጅ ደረጃ የተቀመጠው እንዲሰጥ የሚጠበቀው በመጀመሪያ ደረጃ የህክምና ደረጃ ነው። ማለትም በወረዳ ደረጃ ባሉ ሆስፒታሎች፣ ጤና ጣቢያዎች እና ጤና ኬላ ነው። የአሁኑ ግን ሙሉ በሙሉ እስከ ሆስፒታል ደረጃ የሚሰጥ ናቸው። ሶስተኛው የባለፈው ሲሰራ ምን አይነት ምን ያህል ወጪ ያለው ለዚህ ለስልሳ ዓመት ያገለግላል የሚል ዲፋይን አልተደረገም። የአሁኑ ግን ለአስር አመት የሚያገለግል ሆኖ ግን ለአስር አመት የሚያስፈልገው መውጪ ፎርካስ የተደረገና እሱንም ከሊሻፍን እንደምችል ሊንክን የተደረገ ነው። የባለፈው በጣም ፎከስ የሚያደርገው እናቶችና ህጻናትና የተወሰኑ ተላላፊ በሽታዎች ላይ ነው። የአሁኑ እናቶችና ህጻናትን እንዳለ ይዞ ተላላፊ በሽታዎችን እንዳለ ይዞ ተላላፊ ያልሆኑ በሽታዎችን እንዳለ ይዞ ሴክተር ዘለል ሊሆኑ ወይም መር ሴክተራል የምንላቸውን ይዞ፣ እንዲሁም ሀሩራማ በሽታዎችን ይዞ፣ እነ ካንሰርን ይዞ፣ ክሊኒካል ሰርቪሶች ይዞ በዘጠኝ ካታጎሪ የተከፈለ ነው። እና የአሁኑ ትንሽ ሰፋ ያለ ፓኬጅ ነው የሚሆነው ማለት ነው። እንደ አቶ ጌታቸው ገለጻ ዜጎች ጥራት ያለው ሕክምና አገልግሎት በፍትሐዊ መንገድ እንዲያገኙ ከማስቻሉም በላይ ውጪ ቆጣቢና ግልጽነት የተሞላበት አሰራር እንደሚያሰፍንም ሚኒስቴር መስሪያ ቤቱ ተስፋ አድርጎበታል ብለዋል። አዎ ለዚህ ነው ቅድም ያልኩት። አሁን ዩኒቨርሳል ሄልስ ከቨሬጅን አድሬስ ለማድረግ ሶስት ነገሮች ፓራሊ መሟላት አለባቸው። ምን አይነት የጤና አገልግሎት ለየትኛው የህብረተሰብ ክፍል ምክንያቱም በእድሜ፣ በፆታ፣ በአካባቢ ኑሮ እና በተለያዩ ነገሮች ስለሚላይ እነሱ ለየትኛው አገልግሎት እንደሚሰጥ በደንብ መለየት አለበት። ሶስተኛው በምን አይነት የክፍያ ስርዓት። አንዳንዶቹ ከክፍያ ነጻ የሚሰጡ አሉ፣ መንግስት ሙሉ በሙሉ የሚሸፍናቸው አንዳንዶቹ ደግሞ በኮስት ሼሪንግ በኢንሹራንስ የሚሸፈኑ አሉ እና በምን አይነት የፋይናንሲንግ መካኒዝም የሚሸፈናል የሚለው እነህ ሶስቱ ሰሟልቶ ሲገኙ ነው። ዩኒቨርሳል ሄልስ ኮቨሬጅን አክሰስ ማድረግ የምንችለው። ስለዚህ እነኛን ዩኒቨርሳል ሄልስ ኮቨሬጅን አክሰስ ለማድረግ እና ሙሉ በሙሉ ለማዳረስ የሚያስፈልገው ይሄ ዲፋይን የተደረገውን ጥራቱን በጠበቀ መልኩ ለማጽረት እዚህ የሚያስፈልገውን የሰው ሀይል የሚያስፈልገውን ኢንፍራስትራክቸር የሚያስፈልገውን ሜዲካል ትምህርትና ሰፕላይስ በአጠቃላይ ለመሟላት እንደ ሪጉላቶሪ ዶክመንት ያገለግላል። ፖሊሲ ዶክመንት ነው እና ስትራቴጂ ዶክመንት ስለሆነ ይሄ አጠቃላይ አስገዳጅነት ይኖረዋል። ብዙ ይሄ ላይ የሚሰሩ አጠቃላይ ስቴክሆልደሮች ጨምሮ ማለት ነው። አዲሱ የጤና አገልግሎት ፓኬጅ ጥናቱ ከአንድ አመት ተኩል ጊዜ በላይ ፈጅቷል ያሉት አማካሪው፣ በርካቶችን ባለሙያዎች ያካተተና ባለድርሻዎችንም ያሳተፈ ነበር ብለዋል። ጥናቱ አመት ከስድስት ወር አካባቢ ነው አመት ከአምስት ወር ከስድስት ወር አካባቢ ነው የፈጀው። እንግዲህ ያልሳተፈበት ሀይል የለም። ፖርት የሚባል ሙሉ ጊዜያችን እዚህ ላይ ወስዳ ስንሰራ የነበረ ሶስት ልጆች ነን ያለ ነው። እዚህ ግን ከዛ ውጪ ቴክኒካል ግሩፕ አለ ወደ ሀያ ስምንት ሰው የሚሆን። ከዛ በኋላ ቢገር እንደገና ግሩፕ ብለን ደግሞ ባለሙያዎችን ከታች ከጤና ጣቢያ ጀምረን ወደ ሰማንያ ሁለት ሰው የሚሆነ አሉ። በዚህ ብቻ አላበቃም። ሳይንቲፊክ ስለሆነ አጠቃላይ በዚህ ደረጃ ላይ ሰፖርት የሚያደርጉን የግሎባል ኮሚኒቲንም አሳትፈናል። አንደኛው የደብሊው ኤች ኦ የዓለም ጤና ድርጅት እሱ ከካንትሪ ኦፊስ አፍሮ እና የሪጂናል ኦፊሱ እና ሄድኳርተሩ አሁንም አብረን እየሰራ ነው ያለ ነው። እነሱ በመቶ ስልጠናም ሰጥተውናል። የምንሰራውን ስራ እየላክንላቸው የሚስተካከሉ ነገሮች እያስተካከሉ አፍሮ ሲያደርጉልን ነበረ። ሶስተኛው በጌትስ ፋውንዴሽን ሰፖርት የሚደረግ ዲሲፒ ኢትዮጵያ የሚባል ፕሮጀክት አለ። ዲዚዝ ኮንትሮል ፕራዮሪቲ ኢትዮጵያ እሱ ፕሮጀክት ሆስት የሚያደርጉት በርገን ዩኒቨርሲቲ ኖርዌይ ያለውና ሃርቫርድ ዩኒቨርሲቲ ናቸው። እነዛም ያሉት ፕሮፌሰሮች ፉሊ ኢንጆይ ሆነዋል። ትናንትና ምራሁንቺንጉ ላይ ነበሩ ሁለቱም ፕሮፌሰሮች፣ በአጋጣሚ እዚ ሌላ ስራ መጥተው ገብተው ነበር እና ግሎባል ኮሚኒቲ ተሳትፈዋል። የጤና ባለሙያዎች ማህበሮች ተሳትፈዋል። የህሙማን የዲ ስፔሲፊክ ኢንተረስ ሩ ምንላቸው እነሱም ተሳትፈዋል። እና ያልሳተፈ ኃይል የለም ማለት ይቻላል እና ዘ ሆል ተሳትፎ መጨረሻ ላይ የፖለቲካል ኮንሰርኑም አይተውት ምሳከል ወደ እየተመላለሰ ነው። መጨረሻ ላይ ትናንትና የተደረገው አዲሱ የጤና አገልግሎት ፓኬጅ በዘጠኝ የህክምና ዘርፎች ላይ አገልግሎት የሚሰጥ ሲሆን በመላው አገሪቱ በቶሎ ለመተግበር በትኩረት እየተሰራ ኢስቤስ አውስትራሊያ ሬዲዮ ለተጠናቀረው ዘገባ ደመቀ ከበደ ከኢትዮጵያ አዲስ አበባ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎ አስ ኦን ትዊተር